ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ከመስታወት አራጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ በዛሬው ምሽት ፕሮግራማችን ዩናይትድ ስቴትስ እና ሌሎችም ዲሞክራሲያዊ ሀገሮች ለጠቅላይ ሚኒስትር አብይ አህመድ እና ላሰባሰቡት ቡድን ከለላ እንደሚሆኑ የዩናይትድ ስቴትስ የሕዝብ እንደራሴ ክሪስ ስሚዝ ተናግረዋል። ኢትዮጵያውያን በዓለም ተወዳዳሪ የሆነ ጥሩ መንግስት ይገባቸዋል። ያንን ያገኙም ይመስለኛል ተስፋ የምናደርገውም ያ ወደፊትም ቀጣይነት እንደሚኖረው ነው። ዝርዝር ዘገባውን ይዘናል። በሌላ ዜና ደግሞ ሶማሌ ክልልን ለሚቀጥሉት ሁለት ዓመታት የሚያስተዳድሩ አዲስ መሪ ተመረጡ። አቶ ሙስጠፋ መሐመድ ኡመር በምክትል ፕሬዝዳንትነት ማዕረግ ተመርጠዋል። በሀገራችን ላይ እየተከሰተ ያለው ሪፎርሞችን መሰረት በማድረግ እንግዲህ አዲስ ፕሬዚደንት በምክትልነት ፕሬዚዳንት እንዲሁም ያው ክልሉን የሚመራ ሆኖ አዲስ ፕሬዚዳንት ሹሟል ማለት ነው። የቀድሞ ስራ አስፈጻሚ አባል አቶ ከድር አህመድ ናቸው። ይዘናቸዋል። በሌላ ዜና አቃቤ ሕግ በቦምብ ፍንዳታ ተጠርጣሪዎች ላይ ፖሊስ ያቀረበው የምርመራ መዝገብ የተሟላ ባለመሆኑ ክስ መመስረት እንዳልቻለ አስታወቀ። ይህንን ዘገባም ይዘናል። በሌላ ዜና ደግሞ የአስቸኳይ ጊዜ ሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራው የተሰማሩ ሁሉ ቁርጠኝነታቸውን ከፍ እንዲያደርጉ በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት የኢትዮጵያ ቢሮ ኃላፊ ጥሪ አቅርበዋል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች ተመልሰን መተናል። በኢትዮጵያ ለ650 የህግ ታራሚዎች ይቅርታና ምህረት ተደርጎ በመፈታት ላይ መሆናቸው ተገለጸ። የፌዴራል ጠቅላይ አቃቢ ህግ የይቅርታ ቦርድ ሐምሌ 28 ቀን 2010 ዓ ም ባሳለፈው የውሳኔ ሀሳብ መሰረት ካለፈው ማክሰኞ ጀምሮ ታራሚዎቹ እንዲፈቱ እየተደረገ መሆኑ ታውቋል። በሀገር ውስጥ ዘገባዎች መሰረት ይቅርታ የተደረገላቸው ታራሚዎች ድሬዳዋ፣ ቃሊቲ፣ ዝዋይና ቄሊንጦ ማረሚያ ቤት የሚገኙ ናቸው ተብሏል። ታራሚዎቹ በይቅር ተዋጁ መስፈርት መሰረት በልዩ ሁኔታ ማለትም በእድሜ ልክ በከባድ የጤና ችግርና የተፈረደባቸውን ፍርድ አንድ ሶስተኛ የጨረሱ እንዲሁም የገንዘብ ቅጣታቸውን የከፈሉ እንደሚገኙባቸው ዘገባው ጠቁሟል። በሌላ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደቡብ አፍሪካ ውስጥ ነጮቹ ገበሬዎች መሪነታቸውን እየተቀሙ ይገደላሉ ብለው በትዊተር መጻፋቸውን ተከትሎ የዘር ክፍፍል እየቀሰቀሱ ናቸው ስትል ደቡብ አፍሪካ ወነጀለቻቸው። ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ኦፊሳላዊ ትዊተራቸው ባለፈው ማክሰኞ ባወጡት ቃል ደቡብ አፍሪካ ውስጥ የሚካሄደውን የመሬት ነጠቃና በስፋት የሚፈጸመውን ግድያ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በቅርበት ይከታተሉ ሲሉ ጠይቀዋል። ፕሬዝዳንቱ ይህን ያሉት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ያወጡትን አዲስ የመሬት ይዞታ ለውጥ እቅድ ተከትሎ ነው። የደቡብ አፍሪካ መንግስት በሰጠው ምላሽ የሚስተር ትራምፕን ቃል ሀገራችንን ለመከፋፈልና ያለፈውን የቀኝ አገዛዝ ዘመን ለማስታወስ የታለመ ጠባብ አመለካከት ፈጽሞ አንቀበልም ብለዋል። አስከትሎም ደቡብ አፍሪካ የመሬት ይዞታ ለውጥ እርምጃዎቿን ሀገራችንን በማይከፋፍል መንገድ በጥንቃቄ ታካሂዳለች ሲል አስታውቋል። Yeah. <laughs> የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የቀድሞ የማዕከላዊ ስለላ ድርጅት የሲአይኤ ዳይሬክተር ጃን ብሬን እና የመንግስት ሚስጥራዊ መረጃ ማግኘት የሚችሉበት ፈቃድ ወይም ሴኪሪቲ ክሌራንስ እንዲነጠቁ ያደረጉትን ውሳኔ ሌላው የቀድሞ የሲአይኤ ዳይሬክተር ማይክል ሄይደን ነቀፉ። እርምጃው ኢዲሞክራሲያዊና ስፋት ባለው ያስተዳደራችን ሂደትም ላይ አደጋ የሚደቅን ነው ብለዋል። ማይክ ሄደን ሄደን ለቪኦኤ በሰጡት ቃል ጃን ብሬንን አንድ ሰው የደህንነት መንጃ ፈቃዱን ሊያስነጥቁ ከሚችሉት አስራ ሶስት ምክንያቶች አንዱንም ያልፈጽሙ መሆናቸውን ገልጸው ሚስተር ትራምፕ እርምጃውን የወሰዱባቸው በፖለቲካ ነክ ንግግሮቻቸው ምክንያት ነው ብለዋል። የፕሬዝዳንቱን ባህሪዎች አጥብቀው የሚነቅፉት የቀድሞ የሲአይኤ ዳይሬክተር ጃን ብሬን ሚስተር ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ፊንላንድ ሄሌንስኪ ላይ የሰጡትን ጋዜጣዊ መግለጫ አስመልክተው ከሀገር ክህደት የማይተናነስ እንዳሉት አይዘነጋም። በመጨረሻም ዩናይትድ ስቴትስ እና ቻይና አንዱ በሌላው ላይ የጣሉት አዲስ የቀረት ጭማሬ ዛሬ በስራ ላይ ውሏል። ዩናይትድ ስቴትስ ከቻይና ከሚገባው ገቢ ንግድ በ16 ቢሊዮን ዶላር ላይ የ25 ከመቶ ቀረጥ እንደምታስከፍል በቅርቡ ማስታወቁ አይዘንጋም ይህም ባለፈው ወር ከቻይና ከሚገባው እቃ በ34 ቢሊዮኑ ላይ ከጣለችው የ25 ከመቶ ቀረጥ በተጨማሪ መሆኑ ነው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቃሬ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ቦንደሪስ ቱገር ዩናይትድ ስቴትስ ና ሌሎች ዴሞክራሲያዊ ሀገሮች ለጠቅላይ ሚኒስትር አብይ አህመድ ና ላሰባሰቡት ቡድን ከለላ እንደሚሆኑ የኮንግረስ አባል ክሪስ ስሚስ ተስፋቸውን ገልጸዋል። በጠቅላይ ሚኒስትሩ ና በእርሳቸው ቡድን አመራር ከፍተኛ መሻሻል እየታየ መሆኑንም የኢትዮጵያ የሰብአዊ መብት ና የተጠያቂነት ሕግ ኤችአር አንድ መቶ ሀያ ስምንትን ያረቀቁት ክሪስ ስሚስ ተናግረዋል። የኮንግረሱ አባል ክሪስ ስሚስ አዲስ አበባ ናቸው። እስክንድር ፍሬው ከዛው የላክልን ዘገባ አለ። ከሶስት እና አራት ወራት በፊት የማይታሰበው አሁን እውን ሆኗል። የዩናይትድ ስቴትስ ኮንግረስ አባል ክሪስ ስሚዝ በኢትዮጵያ እየታየ ያለውን ለውጥ አሞግሰዋል። ዛሬ ጠዋት አዲስ አበባ የገቡት ክሪስ ስሚስ ስለ ወቅታዊ ሁኔታ የተናገሩት ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ከተወያዩ በኋላ ነው። አሁን ኢትዮጵያውያን የሚገባቸውን መንግስት አግኝተዋል ነው ያሉት። ኢትዮጵያውያን በዓለም ተወዳዳሪ የሆነ ጥሩ መንግስት ይገባቸዋል። ያንን ያገኙም ይመስለኛል። ተስፋ የምናደርገውም ያ ወደፊትም ቀጣይነት እንደሚኖረው ነው። ስለዚህ ነገሮች ጥሩ እንደሚሆኑ የእውነት ተስፋ እንድናደርግ የሚያስችሉ ምክንያቶች አሉ። ከኢትዮጵያ ፖለቲካ አንጻር የአገር ውስጡ ብቻ ሳይሆን የውጩ ማሰላለፍ ተቀይሯል። ከወራት በፊት ክሪስ ስሚዝ የኢትዮጵያ መንግሥት ተመራጭ ሰው አልነበሩም። ቀይ ምንጣፍ ከሚነጠፍላቸው ቄጠማ ከሚጎዘጎዝላቸው ሰዎች መካከልም ተጠቅሰው አያውቁም። በተለይ ኢህአዴግ መራሹን መንግሥት በከፍተኛ የሰብዓዊ መብት ጥሰት የሚወነጅለውን ኤችአር 128 ካረቀቁ ጀምሮ ከአዲስ አበባው መንግስት ጋር የነበራቸው ግንኙነት ጥሩ የሚባል አልነበረም። በዚያ መንግስት እይታም ምድባቸው አና ጎሜዝን ከመሳሰሉ ሌሎች ተቾዎች ጋር ነበር። ከዚያው ከኢህአዴግ ውስጥ ብቅ ያሉት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በአዲስ አካሄድ አዲስ አስተዳደር ፈጥረዋል። የመንግስታቸው ባለሥልጣናትና የሥራ ኃላፊዎች መዝገበ ቃላትም ተቀይረዋል። ትናንት በውጭ ጉዳይ ሚኒስቴር ቃል አቀባይ መለስ ዓለም በተሰጠ መግለጫ ይሄው ተንጸባርቋል። ወዳጅ በሚል ነው ክሪስ ስሚዝ የተጠቀሱት። ክሪስ ስሚዝ ኢትዮጵያ በጣም ወዳጅ ናቸው በኢትዮጵያ እየተካሄደ ያለውን ለውጥ ያደነቁት አሜሪካዊው የኮንግረስ አባል ጠቅላይ ሚኒስትር አብይ ተጠያቂ የሆኑ ባለስልጣናትን ከኃላፊነት ማንሳትን ጨምሮ የተለያዩ እርምጃዎችን መውሰዳቸውን ጠቅሰዋል። የኤችአር 128ን ዋነኛ መሰረቶች ብታይ አንደኛው የእስረኞች መፈታት ነው። ሌላኛው ደግሞ በስራ ላይ የነበረው ፍጹማዊና ወታደራዊ አገዛዝ የመሰለ አካሄድ ነው። እየተደረጉ ያሉት ነገሮች እነዚህ ነበሩ። አሁን ግን በሺዎች የሚቆጠሩ የፖለቲካ እስረኞች ተለቀዋል። ያ እውነት መሻሻል ነው። ሰብአዊ መብት ሲጥሱ ሲደርሱ ከነበሩትና በአሉታዊ መንገድ ሲጓዙ ከነበሩት ሰዎች የተወሰኑት ከኃላፊነት ተነስተዋል። ያ ከሰው ኃይል ድልድል አንጻር እየታየ ሌላ ለውጥ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ተሻለ ሁኔታ የሚወስዱ ከፍተኛ የሰው ኃይል አሰላለፍ ለውጦች እያደረጉ ይመስለኛል። የኢትዮጵያ ሕዝብ ስለ እኛ ማወቅ እንደሚፈልግ ተስፋ እናደርጋለን። የእኛ የትግል አጋርነት በቅድሚያ ከኢትዮጵያ ሕዝብ ጋር ነው። እንደ አውሮፓውያን አቆጣጠር በ2005 የኢትዮጵያን የሰብአዊ መብትና ተጠያቂነት ሕግ መጀመሪያ ያረቀኩት በእነዚህ ነገሮች ምክንያት ነው። አሁን ግን በጠቅላይ ሚኒስትሩና ባሰባሰቡት ቡድን አመራር ምክንያት ከፍተኛ መሻሻል እየታየ ነው ተስፋ ያደርገው ዩናይትድ ስቴትስና ሌሎች ዲሞክራሲያዊ ሀገራት ለቡድናቸውና ለጠቅላይ ሚኒስትሩ ከለላ እንደሚሆኑ ነው። ምክንያቱም ቀደም ሲል እንዳልኩት ህዝቡ ወደፊት የሚወስደው ዓለም አቀፍ ደረጃን የጠበቀ መንግስት ይፈልጋል። አሁን ያንን እያገኘ ነው ነ ያሉት የዩናይትድ ስቴትስ ኮንግረስ አባል ክሪስ ስሚስ በዛሬ የኢትዮጵያ ቆይታቸው በእስር ቤት የማሰቃየት ተግባር ከተፈጸመባቸው ኢትዮጵያውያን ጋር ተገናኝተው ተነጋግረዋል። አሁን ማምሻውን ደግሞ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረጉትን ውይይት ጨምሮ በተለያዩ ጉዳዮች ላይ መግለጫ ሰጥተዋል። በነገ ውለት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። አቃቤ ህግ በቦምብ ፍንዳታ ተጠርጣሪዎች ላይ ፖሊስ ያቀረበው የምርመራ መዝገብ የተሟላ ባለመሆኑ ክስ መመስረት እንዳልቻለ አስታወቀ። ፖሊስ ቀሪ የምርመራ ስራውን እንዲያጠናቅቅ ፍርድ ቤቱ ተጨማሪ ሰባት ቀን ፈቅዶለታል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። የፌዴራሉ ጠቅላይ አቃቢ ህግ ሰኔ 16 ቀን 2010 ዓ ም ለጠቅላይ ሚኒስትር አብይ አህመድ ድጋፉን ለማሳየት ከአዲስ አበባና አካባቢዋ ወደ መስቀል አደባባይ በወጣው ህዝብ ላይ የቦምብ ጥቃት ፈጽመዋል በሚል ጥርጣሬ በተያያዙ ሰዎች ክስ ይመሰረታል ተብሎ ሲጠበቅ የነበረ ቢሆንም ክሱን አልመሰረተም። አቃቢ ህግ የዚህን ምክንያት ለፌዴራል የመጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ሲያስረዳም መርማሪ ቡድኑ የምርመራ መዝገቡን ያስረክበው፣ በተሰነዘረው የቦምብ ጥቃት ጉዳት ከደረሰባቸው ሰዎች መካከል የአርባዎቹን ተጎጂዎች ቃል ብቻ ተቀብሎ ነው። በጥቃቱ ጉዳት የደረሰባቸው ከመቶ በላይ ስለሆኑና የሁሉም ቃል አስፈላጊ በመሆኑ ፖሊስ ቃላቸውን ተቀብሎ እንዲያሟላና እንዲያስረክበው መዝገቡን መመለሱን ገልጿል። ከዚህም ባሻገር ቦምብ በማቀበል የተጠረጠረው አቶ ብርሃኑ ጃፈር እና ቦምቡን ወርውሮ ሊያመልጥ ሲል እንደ ተያዘ የሚነገርለት ተጠርጣሪ አቶ ጥላሁን ጌታቸው ከሰኔ 12 እስከ 16 2010 ዓ ም ተለዋውጠዋል የተባለውን የስልክ ንግግር ከኢትዮ ቴሌኮም አስወጥቶ የምርመራ መዝገቡ አካል ማድረግ እንደሚቀረው አብራርቶ፣ እነዚህን ተግባራት አጠናቆ እንዲያስረክበው ለመርማሪ የፖሊስ ቡድኑ መመለሱን ለፍርድ ቤቱ አስረድተዋል። መርማሪ ቡድኑም ይህን ሳያስተባብል የቀረቡን ሥራ ለማሟላት አስራ አራት ቀን ተጨማሪ የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዎቹ ይህንን ተቃውመው ፍርድ ቤቱ በነጻ እንዲያሰናብታቸው፣ ያ ባይሆን ደግሞ የዋስ መብታቸው እንዲጠበቅላቸው ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ የተጠርጣሪዎቹን አቤቱታ በማለፍ ለመርማሪ ቡድኑ ሰባት ተጨማሪ የምርመራ ቀናት ሰጥቶ የምርመራ መዝገቡን እንዲያስረክብ አዟል። ሰኔ 16 ቀን 2010 ዓ ም ጠቅላይ ሚኒስትር አብይ አህመድን ለመደገፍ በመስቀል አደባባይ በወጣው ህዝብ ላይ ቦምብ ተወርውሮ ሁለት ሰዎች ሲገደሉ ከአንድ መቶ በላይ በሆኑ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። እንግዲህ እየተከታተላችሁ የምትገኙት የጋቢና ቪኦኤ ዝግጅታችንን ነው። ከአሜሪካ ድምጽ ሬዲዮ ከአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ ወደ እናንተ የሚደርሰውን ፕሮግራም ነው። በፕሮግራማችን ላይ አስተያየቶች ካሏችሁ አስተያየቶቻችሁን አት ቪኦ አማሪክ እንደዚሁም ሃሽታግ ቪኦ አማሪክን በመጠቀም የኢሜይል አድራሻችንን ደግሞ ሆርን አት ቪኦ ኒውስ ዶት ኮም በመጠቀም አስተያየቶቻችሁን አድርሱን። ወደ ተከታዩ ዘገባችን እናልፋለን። ሶማሌ ክልልን ለሚቀጥሉት ሁለት ዓመታት የሚያስተዳድሩ አዲስ መሪ ተመርጠዋል። አቶ ሙስጠፋ መሐመድ ኡመር ናቸው በምክትል ፕሬዚዳንትነት የተመረጡት። ኢትዮጵያ ሶማሌ ክልል ዴሞክራሲያዊ ፓርቲ ወይም ኢሶዴፓ አዲስ አበባ ላይ ባደረገው የማዕከላዊ ኮሚቴ ተከታታይ ስብሰባ ወደ ዘጠኝ የሚጠጉ የማዕከላዊ ኮሚቴና ስራ አስፈጻሚ አባላት መነሳታቸውን አንድ የቀድሞ ስራ አስፈጻሚ አባል ለአሜሪካ ድምጽ ተናግረዋል። አዲሱ የክልሉ መሪ በተባ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ውስጥም በመስራት ላይ እንደነበሩ እኚሁ የቀድሞ ስራ አስፈጻሚ አባል በጥቂት ቀናት ውስጥ ወደ ክልሉ ስራ ሄደው ስራ እንደሚጀምሩ ተናግረዋል። ማምሻውን የስራ አስፈጻሚው አባል የህዝብ ተወካዮ የፓርላማ ወይም የሶኤዴፓ የፓርላማ አባል የነበሩትን አቶ ከድር አህመድ እስማኤልን አነጋግሬያቸው ነበረ። ስብሰባው ላይ ተካፍለው ነበር። በእርግጥ አሁን ከነዚህ ራሳቸውን የለውጡ አካል ለማድረግ ከተነሱት ዘጠኝ ሰዎች መካከል አንዱ ነኝ ብለዋል። የስብሰባውን ሂደት በተመለከተ ግን ማብራሪያ ሰጥተውኛል። እንግዲህ እንደሚታወቀው ሰሞኑ በዚህ ሁለት ሳምንት ሶስት ሳምንታት የክልሉ ስራ አስፈጻሚ የድርጅቱ ማዕከላዊ ኮሚቴ እና ስራ አስፈጻሚ በክልሉ ላይ የተከሰተው ክራይስስ አስመልክቶ ያው ሀገራችን ከመዲናችን አዲስ አበባ ሰሞኑን ላቅ ያለ ሰብሰባ ውይይቶች ያደርጉት እንደነበረ ይታወቃል። ስለዚህ ትላንትና ስራ አስፈጻሚው ባደረገው ሰብሰባ የግድ ክልሉ በአሁኑ ሰዓት መሪ እንደሚያስፈልግ ተገንዝቦ ይሄ መሪ ደግሞ በሀገራችን ላይ እየተከሰተ ያለው ሪፎርሞችን መሰረት በማድረግ እንግዲህ አዲስ ፕሬዚደንት በምክትልነት ፕሬዚደንት እንዲሁም ያው ክልሉን የሚመራ ሆኖ አዲስ ፕሬዚደንት ሹሟል ማለት ነው። እኚህ አዲስ የተሾሙት ፕሬዚዳንት አቶ ሙስጠፋ መሀመድ ናቸው። እና እሳቸው ከዚህ ቀደም ምንድን ነበር ስራቸው? ምንድን ነው አገልግሎታቸው? እንግዲህ ትክክለኛ ስማቸው ሙስጠፋ መሐመድ ዑመር ነው። ሙስጠፋ መሐመድ ዑመር በአሁኑ ሰዓት የዩኤን የኦቻ ስታፍ ኢንተርኔሽናል ስታፍ እንደነበረ ይታወቃል። ነባርም የክልሉ የኢሶድ አባል እንደነበረም እየታወቀ ነው። እንግዲህ ከነባሮቹ የነበረ በመሆኑ በክልሉ ላይም ብዙ ኃላፊነቶችን አሳልፎ የመጣ ነው። እንግዲህ እንደሚታወቀው በክልሉ ምክትል ትምህርት ቢሮ ኃላፊ ሆኖ አገልግሏል። እንዲሁም የዶክተር አብድ ነጂብ መምህራን ማሰልጠኛ ኃላፊ ሆኖም አገልግሏል። በተለያዩ ዘርፎች ላይ በማገልገሉ እንዲሁም የተማረና በዚህ አሁን ክልሉ ካለበት ክራይሲስ ማውጣት የሚችል መሆኑን ታምኖበት ስራ አስፈጻሚ አምኖበት በትናንትናው ባደረገው ስብሰባ ላይ አቶ ሙስጠፌ መሐመድን የክልሉ መሪ ወይም ክልሉ የሚመራ እንዲሆን መርጦታል። አቶ ከድርን ሰፋ ያለ ማብራሪያ ነበር የጠየቅኳቸው። አቶ ከድር እንዳሉት እንግዲህ ከሁለት ሶስት ሳምንት በፊት በኢትዮጵያ የሶማሌ ክልል የተፈጠረውን ግጭትና አለመረጋጋት ተከትሎ በርካታ ቤተ ክርስቲያኖች የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከሰባት በላይ መቃጠሉን፣ የሰዎች ህይወት ማለፉን፣ ቁጥሩ ያልታወቀ ሰው ከአካባቢው መሰደዱን፣ እንደዚሁም ከዚያ ቀደም ብሎ በ በሶማሌ ክልል በጂጂጋና በሌሎች ከተሞች ይኖሩ የነበሩ የኦሮሞ ተወላጆች ወደ አንድ ሚሊዮን የሚጠጉ ከአካባቢው መሰደዳቸውን በቦታውም ከፍተኛ አለመረጋጋት መፈጠሩን ተከትሎ ከስልጣናቸው የተነሱት አቶ አብዲ መሐመድ ኡመር ወይም አብዲ ኢሌ በሚለው ቅጽል ስማቸው የሚታወቁት ፕሬዝዳንት ከተነሱና እሳቸውን ደግሞ በምክትል ፕሬዚዳንትነት ተክተው የሚሰሩ መሪ ከተመረጠም በኋላ በአካባቢው ላይ የተጠበቀውን ያህል መረጋጋት ባለማሳየቱና በክልሉም ስብሰባው ይደረግ የነበረው በጅጅጋ ከተማ ቢሆንም በተፈጠረው አለመረጋጋት ወደ አዲስ አበባ መጥተው ስራ አስፈጻሚው ተከታታይ ስብሰባዎችን አድርጎ በመጨረሻም በአሁኑ ሰዓት በዚህ በዩኤን ኦቻ ይሰሩ የነበሩ መቀመጫቸውን ኬንያ አድርገው የነበሩና ከቀድሞ አብዲ መሐመድ ኡበር ወይም አብዲ ኢሌ ጋር ስምምነት ያልነበራቸው በመብት ተሟጋችነት ወይም በወትዋችነት በማህበራዊ ሚዲያ ላይም በስፋት የሚታወቁት እኚሁ ግለሰብ እንዲመሩት መመረጣቸውን ነው። ይህ ምርጫ ከመደረጉ በፊትም በተደረገው ስብሰባ ወደ ዘጠኝ የሚጠጉ እሳቸው አቶ ከድር እኔንም ይጨምራል ብለዋል። ወደ ዘጠኝ የሚጠጉ የማዕከላዊ ኮሚቴ እና የስራ አስፈጻሚ አባላት የዚህ የለውጡ አካል በመሆን ራሳቸውን ከስራ አስፈጻሚነትና ከማዕከላዊ ምክር ቤት እንዳነሱ ነው የጠቆሙት። በተጨማሪም በዚህ ሂደት ላይ ከዚህ በኋላ የሀገር ሽማግሌዎች የተሳተፉበት ውይይት ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚደረግና መግለጫ ከተሰጠ በኋላ አዲሱ ተመራጭ መሪ አቶ ሙስጠፋ መሐመድ ዑመር ካቢኔያቸውን አዋቅረው ወደ የኢትዮጵያ ሶማሌ ክልል ጅጅጋ ከተማ ተመልሰው ስራ እንደሚጀምሩና እስካ አሁን ድረስ ደግሞ በክልሉ በተፈጠረው አለመረጋጋትና የአስተዳደር የአመራር ጉድለት የተነሱትን ችግሮች እንደሚያስተካክሉ እነዛ ችግሮች ከተስተካከሉ በኋላ የተፈናቀሉት ሰዎች፣ ጉዳት የደረሰባቸውን አካላት ሁኔታ እንደሚያጥኑት አቶ ከድር እስማኤል በሰጡት ማብራሪያ ተናግረዋል። አድማጮች፣ አቶ ሙስጠፋ ማህመድ ኡመርን እንዳገኘናቸው ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የየተከታተላችሁ፣ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። የአስቸኳይ ጊዜ ሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራው የተሰማሩ ሁሉ ቁርጠኝነታቸውን ከፍ እንዲያደርጉ በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በኢትዮጵያ ኃላፊ ጥሪ አቀረቡ። ዛሬ በተከበረው ዓለም አቀፍ የሰብአዊነት ቀን የደም ልገሳም ተካሂዷል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ልኳል። የዓለም የሰብአዊነት ቀን በመላው ዓለም ከአራት ቀናት በፊት ነሐሴ 13 ቀን 2010 ዓ ም ተከብሮ ውሏል። ቀኑ ዛሬ በአዲስ አበባ ሲከበር በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በኢትዮጵያ ኃላፊ ሚስስ ጁሊያን ሜልሶፕ በዓለም አቀፍ ደረጃ የተካሄደውን መለስ ብለው አስታውሰዋል። ሚስ ሜልሶፕ በዚህ ቀን በመላው ዓለም ሰዎች በአንድነት ሆነው በግጭቶችና በጦርነት መሃል በሰላማዊና ንጹሐን ሰዎች ላይ የሚፈጸመውን ግድያና ብዝበዛ አውግዘዋል። እነዚህ ንጹሐን ሰዎች ወንዶች፣ ሴቶች፣ ሕፃናት፣ የጾታዊ ጥቃት ሰለባዎች፣ ከቀያቸው በኃይል የተፈናቀሉ ሰዎች፣ የሰብአዊ አገልግሎት የሚሰጡ ሠራተኞች ናቸው ብለዋል። አክለውም እዚህ ኢትዮጵያ ዛሬ የተሰበሰብነውም ይህን ዓለም አቀፉ ግዘት ለማስተጋባትና ዓለም አቀፍ የሰብአዊነት ሕጎችም እንዲከበሩ ጥሪ ለማቅረብ ነው ሲሉ አስታውሰዋል። ጂሊያን ሜልሶፕ የኢትዮጵያ መንግስት በተለያዩ ምክንያቶች በተፈጠሩ የአስቸኳይ ጊዜ ሁኔታዎች የተጎዱ በሚሊዮኖች የሚቆጠሩ ዜጎችን ለመርዳት እየታገለ እንደሆነም ጠቅሰዋል። በተለይም ለተከታታይ ሁለት ዓመታት በተከሰተው ድርቅ ምክንያት ማንሰራራት ያቃታቸው ወገኖች፣ በጎርፍና በመሳሰሉት የተፈጥሮ አደጋዎች የተጠቁትንና በማኅበረሰቦች መካከል በሚፈጠሩ ግጭቶች የተነሳ ከቀያቸው በኃይል የሚፈናቀሉትን ለመርዳት መንግስት አስቸጋሪ ሥራ እያከናወነ እንደሆነ ገልጸዋል። ይህን ጥረት ለማገዝና ችግሩን ከመሠረቱ ለመፍታትም ጥሪ አቅርበዋል። በመላው ኢትዮጵያ በየቀኑ በሺዎች የሚቆጠሩ ብሔራዊና ዓለም አቀፋዊ የሰብአዊ እርዳታ ሰራተኞች ከመንግስት ጋር በመተባበር ህይወት አድን ስራዎችን እያከናወኑ ይገኛሉ። ከእነዚህ መካከል ብዙዎቹ ዛሬ እዚህ አብረውን ይገኛሉ። ከፊታችሁ ቆሜ የማቀርብላችሁ ጥሪ የአስቸኳይ ጊዜ የሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራው የተሰማራ ነው ሁሉ ቁርጠኝነታችንን ከፍ እንድናደርግ ነው። በተጨማሪም የአስቸ ጊዜ ሁኔታዎች ከምንጩ ለማድረግ እንድንሰራ ነው። የሰው ልጅ ሁሉ በነጻነት ስጋት በሌለበትና ክብር ባለው ህይወት ሊኖር ይገባል። አዲስ አበባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ቅጽር ግቢ ዛሬ በተከበረው የዓለም የሰብአዊነት ቀን ሰብአዊነትን ጥልቅ በሆነ መልኩ ያሳያል በተባለ ተግባር ታጅበዋል። በስፍራው የተገኙና ደም ለመለገስ ጤናቸው የሚፈቅድላቸው ሁሉ ደም ለግሰዋል። ጂሊያን ሜልሶፕ ደም አንድ ሰው ለሌላው ሰው ከሚሰጣቸው ታላቅ ስጦታዎች አንዱ ነው። ሲሉም በስፍራው የታደመውን ሰው አበረታተዋል። በኢትዮጵያ የሰብአዊ እርዳታ ጫና በተለይ ከቅርብ ጊዜ ወዲህ በእጅጉ ተባብሷል። በተለያዩ ምክንያቶች በሚቀሰቀሱ ግጭቶች በኃይል ከቀያቸው የተፈናቀሉ ሰዎች ቁጥር ዛሬ ከሁለት ነጥብ ስምንት ሚሊዮን በላይ መድረሱም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

Vașa grea ne-a făcut și-n ea Carmas, mă rog Le știu Călbec, nu mă le बापुरसो बात करू गा चेनो हमारा जेनोजे नजे न

የምትከታተሉት የጋቢና ቪዌ ዝግጅታችንን ነው። አድማጮች፣ በትላንትናው ዕለት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ንጉሱ ጥላሁን በክልሉ እየተፈጠሩ ያሉ አለመረጋጋቶችና ግጭቶችን በተመለከተ መግለጫ ሰጥተው ነበር። ባልደረባችን የዘጋቢያችን አስቴር ምስጋናው ከስፍራው ተከታዩን ዘገባ አድርሰናለች። አቶ ንጉሱ ዛሬ በጡት ጋዜጣዊ መግለጫ ላይ እንደተናገሩት ምንጊዜም ለውጥ ካለ ውጣ ውረድ አለ። በለውጡ ሶስት የህብረተሰብ ክፍሎች መፈጠራቸው አይቀርም። ለውጡን የሚደግፉ፣ ለውጡን የሚጻረሩ እና በለውጡ ግራ የሚጋቡ እነዚህን ወገኖች ወደ አንድ ለማምጣት ጊዜና ሰፊ የግንዛቤ የማስጨበጥ ስራ የሚጠይቅ ሆኖ አግኝተነዋል። በዚህም አመራሩ፣ የጸጥታ መዋቅሩና ህብረተሰቡ ባደረገው ሰፊ የውይይት መድረክ በክልላችን እየታየ የነበረውን ስርዓት አልበኝነት ወደ ተረጋጋ ሁኔታ መለወጥ ችለናል ብለዋል። ስርዓት አልበኝነት አምባገነንነት እንደሚያመጣ፣ አምባገነንነት ደግሞ ነጻነትን እንደሚገፍ ግንዛቤ እየተገኘ ነው ያለው። አምባገነንነት ስርዓት አልበኝነትን እየወለደ እየተመጋገበ ክልላችንንም ሀገራችንንም እንደሚጎዳ ህብረተሰቡ በእጅጉ እየተገነዘበ ነው ያለው። በዚህም መሰረት ህብረተሰቡ መንግስት የህግ የበላይነትን እንዲያስከብር በተለያዩ አካባቢዎች፣ በተለይ ችግር በገጠመባቸው አካባቢዎች በስፋት እየጠየቀ ነው። ይህንን በመረዳት መንግስት ደግሞ ልዩ ልዩ እንቅስቃሴዎችን አድርጓል። የመጀመሪያው ውይይት ነው። ህብረተሰቡን ከክልል ጀምሮ አመራሩ ማወያየት፣ ሰላሙን እንዲጠብቅ አካባቢውን እንዲያረጋጋ ከአመራሩ ጋር እንዲወያይ ይሁን ያለው እንዲሆን አይሆንም ያለው እንዳይሆን ሰፊ ውይይት ተደርጓል። አመራርና ህዝብ በሰከነ ሁኔታ ውይይት እያደረገ ያለበት ህብረተሰቡ ማናቸውንም ጥያቄ አለኝ ያላቸውን ጥያቄዎች በሙሉ ለአመራሩ በየደረጃው እስከ ክልል ድረስ በሰከነ እና በተረጋጋ ሁኔታ ማቅረብ እየጀመረ ያለበት ግን ደግሞ አሁንም አንዳንድ አካባቢዎች ላይ ሰፊ ስራ የሚጠይቅ መሆኑ። ይህ በእንዲህ እንዳለ አቶ ንጉሱ በቅርቡ ከሺህ በላይ የሚሆኑ ከፍተኛና መካከለኛ ይበአዲን አመራሮች ግምገማ አካሄደው ነበር። በዚህ ግምገማ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንን ተገኝተዋል። ባአዴን በለውጡ ሂደት ግንባር ቀደሚና እየተጫወተ የአማራን ህዝብ እየመራ እንደሆነ እና ክቡር ጠቅላይ ሚኒስትሩም በዚህ መድረክ የተገኙ የአማራ ክልል አመራሮች እና የብአዴን አመራር በአጠቃላይ ይህንን ለውጥ ተሸክሞ ወደ ላቀ ደረጃ ሊያደርስ የሚችል ቁመና ላይ መሆኑን በማረጋገጥ ምስክርነታቸውን የሰጡበት መድረክ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን እናመሰግናለን እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ በሰላም በጤና ያገናኝን ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አራጋው ነበር ዝግጅታችንን ሲያቀናብርልን የቆየው ፋሲል ገበያው ነበር የስርጭት መሀንዲሱ ሱሌይማን አብሮን ነበረ ጉዟቸው የሰመረ ይሁን እያለን እንሰናበታለን በነገው ጉዞ እንገ نین ملکم شد रेडियो सगले अमेरिका थी